የአሜሪካ ድምጽ ነው በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 3 2015 ዓ ም ዝግጅታችን ጀመረ። ስኬታማ ና ጤናማ ማህበረሰብ ለመፍጠር የአይምሮ ጤና እጅግ መሰረታዊ ከሆኑ ነገሮች አንዱ ነው። ለመሆኑ የአይምሮ ጤናን መጠበቅ የሚቻለው እንዴት ነው? አሁን የአይምሮ ጤና ስንል ብቻውን ተነጥሎ ያለ ነገር አይደለም። ከሰውነታችን ጋር እያያዛል፣ ፈጣሪ ጋባ ጋር እያለ እያለ ከብዙ ነገሮች ጋር ነው እያያዘው። በአይምሮ ጤና ስኬታማነት ዙሪያ ያነጋገርናትን የሶፊያ ሚዲያና የግሬትነስ ሾ መስራች እንዲሁም የህይወት ክህሎት አሰልጣኝ የሆነችውን ሶፊያ አብዱልቃድር ነው የሰማችሁት። የምሽቱ እንግዳችን ናት። የጣፋጭ ህይወት ሽልማት ዋናው አላማው እንግዲህ በጎ፣ መልካም፣ ደግ የሰሩ ሰዎችን በማመስገን ሌሎች በጎና ደግ ሰሪ ሰዎችን ማብዛት ነው ዋና አላማ አድርገን የተነሳ ነው። አሁን ደግሞ የሰማችሁት ጣፋጭ ህይወት የተሰኘው ሽልማት አዘጋጅ አንተነህ ተስፋዬን ነው። በጎ አሻራ እየተዉ የሚገኙ ኢትዮጵያውያንን በሚያበረታታው ሽልማት ዙሪያ መረጃዎችን ያጋራናል። ሳምንታዊው የሙዚቃ ቀና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ሁለቱ የሱዳን ተፋላሚ ወገኖች ዛሬ ቅዳሜ በአገሪቱ የሰዓት አቆጣጠር ከማለዳው 12 ሰዓት ጀምሮ ተኩስ ለማቆም መስማማታቸው ተነገረ። ከዚህ ቀደም የነበሩት ስምምነቶች በሙሉ ተግባራዊ ባለመደረጋቸው የ24 ሰዓት የተኩስ አቁም ስምምነቱ ሊጣስ ይችላል የሚል ስጋት መኖሩ ተመልክተዋል። የዛሬው ቅዳሜ የተኩስ አቁም ስምምነት ከተጣሰ ዩናይትድ ስቴትስ እና ሳውዲ አረቢያ የሚያደርጉትን የአደራዳሪነት ጥረት እንደሚያቋርጡ አስጠንቅቀዋል። የአንድ ቀን የተኩስ አቁም ስምምነት ከምንጠብቀው እጅግ ዝቅተኛው ነው ሲሉ የካርቱም ነዋሪ የሆኑት መሐመድ በሽር መናገራቸውን አጃንስ ፍራንስ ፕሬስ ዘግበዋል። ነዋሪው ይህ የተወገዘ ውጊያ እንዲቆም እንጠብቃለን ማለታቸውንም ዘገባው አመልክተዋል። ለሰዓታት የሚቆየው ስምምነት ለሰብአዊ እርዳታ ተደራሽነት መንገድ እንደሚከፍት ተነግሯል። የሶማሊያ መንግስት ትናንት አርብ መቋዲሾ በሚገኘው ሆቴል ላይ በአልሸባብ ታጣቂዎች የተጀመረው ጥቃት ማብቃቱን አስታወቀ። የደህንነት ኃይሎች ፐርል ቢች በተባለው ሆቴል ላይ የተካሄደውን ጥቃት ትናንት ምሽቱን በተሳካ ሁኔታ መቆጣጠራቸውን መንግስት ገልጸዋል። በርካታ ቁጥር ያላቸው ሲቪሎች በደህንነት ኃይሎች መታደጋቸውንም የመንግስት መገናኛ ብዙኃን ዘግበዋል። የሶማሊያ ፖሊስ በጥቃቱ ዘጠኝ ሰዎች መገደላቸውና አስር የሚደርሱት ደግሞ መቁሰላቸውን አስታውቋል። ከተገደሉት መካከል ስድስቱ ሁለቱ ሰላማዊ ዜጎች ሲሆኑ ሶስቱ ደግሞ የጸጥታ ኃይሎች መሆናቸውን የሶማሊያ ፖሊስ ባወጣው መግለጫ አመልክቷል። ህጻናት፣ ሴቶችና አረጋውያንን ጨምሮ 84 የሚደርሱ ሰዎች ጥቃቱን ከደረሰበት ስፍራ መታደግ መቻሉን ፖሊስ ጨምሮ አስታውቋል። የአይን ምስክሮች ለአሜሪካ ድምጽ የሶማልኛው አገልግሎት እንደተናገሩት ጥቃቱ የተጀመረው ከሆቴሉ ውጪ በደረሱ ቢያንስ ሁለት ፍንዳታዎችና እሱንም ተከትሎ ወደ ሆቴሉ በዘለቁ ታጣቂዎች አማካኝነት ነው። የተኩስ ድምጽ እንደተሰማም ህንፃ ውስጥ የነበሩ በርካታ ሰዎች መውጫ ማጣታቸውንና ሌሎችም በጓሮ በሮችና መስኮት በኩል ማምለጣቸውን ምስክሮች ተናግረዋል። ልዩ የደህንነት ኃይሎች ወደ ህንፃው ዘልቀው የገቡት ከላይ በሆቴሉ ጣሪያ በኩል መሆኑንም የአይንማኞች ለቪኦኤ አክለው ገልጸዋል። ከአልቃ ከአልአይዳ ጋር ግንኙነት እንዳለው የሚነገረው አልሻባብ ለጥቃቱ ኃላፊነቱን ወስዷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩኒሴፍ በሶማሊያ የታችኛው የሸበሌ ክልል በሚገኝ አንድ የልጆች መጫወቻ ስፍራ ባለፈው ጦርነት ተቀብሮ የነበረው ፈንጂ ባደረሰው ፍንዳታ ከተገደሉት 27 ሰዎች መካከል ቢያንስ 22ቱ ህጻናት ናቸው መባሉ እጅግ ያስደነገጠውና የዘገነነው መሆኑን አስታወቀ። በሶማሊያ የዩኒሴፍ ተወካይ ወይዘሮ ዋፋ ሰይድ ዛሬ ባወጡት መግለጫ ለተጎጂዎች ቤተሰቦች የተሰማንን ጥልቅ ሐዘን እየገለጽን የቆሰሉትም በቶሎ እንዲያገግሙ እንመኛለን ብለዋል። ተወካይዋ በመግለጫቸው ይህ አይነቱ አደጋ በሶማሊያ ግጭት ተሳታፊ የሆኑ ሁሉም ወገኖች እንዲህ አይነቱን ነገር በጥንቃቄ መያዝ ያለባቸው መሆኑን የሚያሳስብ ነው ብለዋል። ልጆች ለቀለማት ወይም ላሸበረቁና ያልተለመደ ቅርጽ ላላቸው ቅሪቶች የሚሳቡ በመሆኑ ለጥቃት የተጋለጡ ናቸው ሲሉም አክለዋል። የዩኒሴፍ ተወካይ ያልፈነዱና የተቀበሩ ፈንጂዎች ማጽዳትና ለማህበረሰብና ህጻናት ስለ ፈንጂዎቹ አደገኝነት ማስተማር እና ማንቃት እንደሚያስፈልግም ጨምረው ገልጸዋል። የፈረንሳይ ዳኞች በፈረንሳይ አልፕስ ፓርክ ውስጥ ባለፈው ሐሙስ አራት ህጻናትና ሁለት አዋቂዎችን በስለት ወቅተው በመግደል ሙከራ በተጠረጠረው የ31 ዓመት የሶሪያ ስደተኛ ላይ ዛሬ ቅዳሜ የመጀመሪያ ደረጃ ክስ እንዲመሰረት ወሰኑ። ስሙ ያልተገለጸው ተጠርጣሪ በስዊድን ቋሚ የመኖሪያ ፍቃድና የሶስት ዓመት ሴት ልጅ ያለችው መሆኑ ተነግረዋል። በተጠቀሰው ፓርክ የመጫወቻ ስፍራ እንዳሉ በስለት የተወጉት ህጻናት ዕድሜያቸው ከ22 ወራት እስከ 3 ዓመት እንደሚደርሱ አሶሴትድ ፕሬስ ዘግቧል። ህጻናቱ በሆስፒታል ሕክምና እየተደረገላቸው ሲሆን ሁሉም ለህይወት በሚያሰጋ ሁኔታ ላይ አለመሆናቸው ተመልክቷል። በፓርኩ መጫወቻ ውስጥ የነበሩት ተጎጆዎች ህጻናት ሁሉምና አንድ የእንግሊዝ ዜግነት ያላቸው እንዲሁም የ22 ዓመት ዕድሜ ያላት የሆላንድ ዜጋ መሆናቸውን አቃቢ ህጎቹ አስታውቀዋል። ተጠርጣሪው አደጋውን ያደረሰበት ምክንያት ለመግለጽም ሆነ ከምርማሪዎቹ ጋር ለመነጋገር ፈቃደኛ ለመሆኑ ተዘግበዋል። አቃቢ ህጎች ድርጊቱ ከሽብር ጋር የተያያዘ ጥቃት አይመስልም ያሉ ሲሆን ስለ ተጠርጣሪው የአእምሮ ጤንነት የህክምና መረጃዎችን መጠየቃቸው ተመልክተዋል። በቁጥጥር ስር የሚገኘው ተጠርጣሪ ጥቃቱን ባደረሰበት ወቅት ሴት ልጁን፣ ባለቤቱንና ኢየሱስ ክርስቶስን ይጠቅስ እንደነበር በስፍራው የነበሩ የዓይን እማኞችን የጠቀሰው የአሶሲየትድ ፕሬስ ዘገባ አመልክቷል። ቱርክ ውስጥ ዛሬ ቅዳሜ በሮኬትና ፈንጂዎች ማምረቻ ተቋም ላይ በደረሰ ፍንዳታ አንድ ሕንፃ በመውደሙ በውስጡ የነበሩ አምስት ሰራተኞች መሞታቸውን አንድ የቱርክ ባለስልጣን አስታወቁ። ፍንዳታው የደረሰው በአገሪቱ አቆጣጠር ዛሬ ጧት ለሶስት ሩብ ጉዳይ ላይ ከዋናው ከተማዋ አንካራ ወጣ ብሎ በሚገኝ የመንግስት ሜካኒካልና ኬሚካል ኢንዱስትሪ ኮርፖሬሽን ላይ ነው። አደጋው የተከሰተው ዳይናሚት በሚመረትበት ወቅት በውስጡ በተፈጠረ የኬሚካል እክል ምክንያት ሊሆን እንደሚችል የአንካራ አገረ ገዢ ቫሲቭ ሳሂን ለጋዜጠኞች በሰጡት መግለጫ አስታውቀዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሰኔ 3 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ ማዳመጥ ትችላል ትችላላችሁ። አሁን ለሰዓት ወደ ያዝነው የመጀመሪያ ቀነበር እንለፍ። ፈጣንና ተለዋዋጭ በሆነው ዓለም ውስጥ ብዙ ታዳጊዎችና ወጣቶች በትምህርት ጫና፣ የኑሮ ውድነት፣ ስራ አጥነት እንዲሁም በሌሎች መሰል ተግዳሮቶች ለስሜት ጫና ይዳረጋሉ። በመሆኑም ከቅርብ ጊዜ ወዲህ ብዙዎች በማህበራዊ ሚዲያዎች ላይ ይህን መሰል ስሜቶቻቸውን ሲያጋሩ ይስተዋላል። በተለይ ስኬታማና ጤናማ ማህበረሰብ ለመፍጠር ታዲያ አስተሳሰባችንና የአይምሮ ጤና እጅግ መሰረታዊ ነገሮች ናቸው። ኤደን ገረመው በዚህ ዙሪያ የሶፊያ ሚዲያና የግሬትነስ ሾ መስራች እንዲሁም የሕይወት ክህሎት አሰልጣኝ የሆነችውን ሶፊያ አብዱል ቃድር ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ለዚህ ቃለ መጠየቅ ፈቃደኛ ስልሆሽ እጅግ አብዝቼ ነው የማመሰግነው። እስቲ ሙሉ ስምሽን፣ ስራሽን፣ ማንነትሽን አስታወቂ። እኔ ማመሰግናለው ኤደን ለቃበሽ። ሶፊያ አብዱል ቃድር እባላለሁ ሶሲያል ሚዲያ ባራት ና ስራ አስኪያጅ ነ በይበልጥ ደግሞ በቆይትነት ሾ የሚባል የፐርሰናል ና ፕሮፌሽናል ዴቨሎፕመንት ፕሮግራም ላለፉት ስምንት ዓመታት ሬዲዮም ላይ ላይ አሁን ቲቪም ላይ ዝግጅት አለን። ይህንንም ይሰራ በድጋሚ አመሰግናለሁ። እንግዲህ እንደገለጽሽው በጣም አብስተሽ የምትሰሪው የራስ ክህሎት ወይም ደግሞ ማንነትን ማወቅ ላይ ነው እና ለመንደርደር ያህል ያንን ምርጫሽ ለምን አደረግሽ? መስት ጨርሽ ዩኒቨርሲቲ ጋጅት ካረኩ በኋላ ወደ ስራ አለም ስቀላቀል በጣም ብዙ ማላቃቸው ነገሮች እንዳሉ አየሁኝ። ስሜትን መግዛት ሳሰብን አካሄድ ከመግራት ጤና ላይ ሌሎችም እንደዚሁ ብዙ ያላዳበርኳቸው ክህሎቶች ነበሩ። እርግጥ በትምህርት አለም ጎበዝ ከሚባሉት ተማሪዎች መሀል በሆነም እነዚህ ነገሮች ይጎልኝ ነበር። ስለዚህ ለራሴ እየሰራው ሲሄድ ለምን አላካፍለውም በሚል ነው የተጀመረ። እንግዲህ እሱ ራሱ ስራ ሆነ ማለት ነው። አሁን ላይ በተለይ የህዝብ ቁጥር መጨመር አለ። የተለያዩ ፖለቲካዊ፣ ሃይማኖታዊ ተግዳሮቶች ደግሞ በሀገር ደረጃ በትልቁ አሉና በጣም ብዙ በተለይ ወጣቶች በማህበራዊ ሚዲያ ላይ በመምጣት ያለባቸውን ጭንቀት፣ ችግራቸውን፣ መሰላቸታቸውን ራስን ለማጥፋት ፍላጎትም እንዳላቸው የሚገልጹ ሰዎች ማየት እየተለመደ መጥቷል። ይሄ ነገር እንግዲህ ከምንድን ነው እሱ የመነጨው በተለይ ከአይምሮ ጤና ጋር በተያያዘ ማስተዋል ያለብን ነገር እንደ ማህበረሰብ ዋና ዋና ነጥቦች ምንድን ናቸው ትያለሽ? እንግዲህ የሰው ልጅ ተፈጥሮ በጣም የሚገርም ነው። የተሰጡን ይህን የአይምሮ ብቃቶችን የስሜትም ኢንቴልጀንስ አለን ነው ሰውነታችንን እራሱ ትልቅ ራሱን የቻለ ትልቅ ስጦታ ነው። እና እነዚህ ነገሮች እንደተሰሩት ወይም ዲዛይን እንደተደረጉት ስራ ላይ አይሆኑ ሲቀሩ ጉዳት ይመጣል ማለት ነው። መታመም ይመጣል፣ ሰውነታችን ይታመማል። አይምሯችን እንደ መስራት እንዳለበት ማለት ችግሮችን መፍታት ሬጊር መሆን አጅን ማድረግ እነዚህ እነዚህ ማድረግ የሚችላቸውን አቅሞች እያጣ ይመጣል ከዛ ደግሞ እሱ ወደ ምን ይሄዳል ወደ ስሜት ይሄድና ስሜታችን ሀሳባችንን ተከትሎ ቁልቁል መውረድ ይጀምራል ማለት ስለዚህ እንደ ነው ወይም በተሰጠን ብቃት ልክ አንኖርም ማለት ነው በሌላ አነጋገር ስለዚህ እሱ በጣም ተስፋ ላይ ስኮር ይችላል ብዙ የጠቀሳቸው ነገሮች ጋር ሊያደርስ ይችላል። ስለዚህ እነዚህ ነገሮች አንደኛው መረዳት የተሰጡንን ነገሮች አስታሰብስልሽ ለምሳሌ ቀኑ ሙሉ ማስበው ነገር አፌክት ያደረገኛል፣ ስሜሽን ይነቀዋል፣ የእውነትሽንም አቅም ዜና አፌክት ያደርጋል። ስለዚህ አንዱ ይህንን መረዳት ይመስለኛል ምን አለኝ፣ ምንድን ነው የተሰጠኝ የሚለውን ነገር እሱን ከተረዳም በኋላ ተከትለን ደግሞ ልናደርግ የምንችላቸው የተለያዩ ነገሮች አሉ። ወነሱ መከተል ይቻላል። እንግዲህ እንዳነሳ ነው፣ በአሁኑ ጊዜ በጣም ብዙ ማህበረሰባዊ ተግዳሮቶች አሉ። ዓለም አቀፍም ናቸው አንዳንዶቹ ጉዳዮችና አንቺ ስልጠናም ስትሰጪ አይቻለው የላይፍ ቡክ ብለሽ እዛ ላይ ከምታነሻቸውንም ጉዳዮች አያይዘሽ ልትነግሪኝ ትችላለሽ። ወጣቶች የአእምሮ ጤናን በተመለከተ ግንዛቤ ውስጥ ማስገባት ያለባቸው ነገር ምንድን ነው? በተለይም ምን አይነት ስሜት ሲሰማቸው ነው ቆም ብለው ማሰብ፣ ወደ ራስ መመልከት የሚባለውን ነገር መጀመሪያ ያለባቸው ትያለሽ? ላይፍ ቶክን እንዳነሳሽው ነው አሁን አስራ ሁለት የህልድ ክፍሎች ላይ ነው የሚያተኩረ ሱ ፕሮግራም። ኢንተርናሽናል ፕሮግራም ነው፣ እኛ ጋር አምጽተን ወደኛ ኮንቴክስት አድርገን ነው የምንሰጠው እዚህ። ከአስራ ሁለት ክፍል የሆነበት ምክንያት ቅድም እንደጠቀስኩልሽ ነው። አሁን የአእምሮ ጤና ስንል ብቻውን ተነጥሎ ያለ ነገር አይደለም ከሰውነታችን ጋር እያያዛል። ፈጣሪ ጋባ ያለንን ግንኙነት እሱም ጋር እያያዛል። እያለ እያለ ከብዙ ነገሮች ጋር ነው የያያዘው። በዛ ነው አስራ ሁለት ህይወት ክፍሎች ሆነው የተቀመጡት ማለት ነው። እነዚህም እያንዳንዳቸው ላይ አተኩረን ስንሰራ መላው የሰውነታችን የአይምሯችንም፣ የስሌታችንም ጤና እየተሻሻለ ይመጣል ማለት ነው። በሌላ አነጋገር ከዛ ደግሞ ሜንቴን ማድረግ መቻል አለብን። ሰው ምልክቶቹ ምንድን ናቸው ብለን ማየት እንችላለን። ለምሳሌ አይምሯችን በጣም በጥሩ ባልሆኑ ሀሳቦች ሲሞላ መልካም ነገሮችን ማሰብ ሲያቆም ወይም ብዙም የሚያስባቸው ነገሮች ከሰባ እስከ መቶ ሺህ አካባቢ የምናስባቸው ሀሳቦች ይደጋገማሉ ነው የሚባለው። የሚጫኑን ተስፋ የማይሰጡን ሀሳቦች ጋር ብዙ ጊዜ የምንቆይ ከሆነ ማየት አለብን ማለት። እሷ ሀሳብ ስሜታችን ይሆናል። ስሜታችን ላይ የመውረድ ተስፋ የመቁረጥ ነው። ወደታች የሚያወሩን ስሜቶች በተቻለ መጠን ቶሎ ከዛ ስቴቶች ለመውጣት መሞከር አለብን። በጣም ሳይሄድ ማለት ነው። ለጀመሪያ እንዴት ነን ያ ከራሳችን ጋር እንዴት ነን የሚለውን ማየት ጥሩ ነው። ስኬትና የአእምሮ ጤና ያላቸው ተያያዥነት ምን ይመስላል? ሙሉ ጤና ብናየው ጥሩ ነው። የአእምሮ ጤና እንዳለ ሆኖ ስሜታችን ጤና ስኬት ነው። ለምን አእምሯችን ብቻ ማደጉ ወይም አስተሳሰባችን ብቻ ማደጉ በቂ አይደለም። ለዚህ ሁሉ ማሳደግ ካልቻንን አንድ አንድ ነገር ብቻ ያድጋል ማለት ብቻውን ደግሞ በቂ አይደለም። ስለዚህ ሁሉም በማየት ነው። አስራሁለት ነው ክፍሎች ላይ እና ተኩረውን ስልጠና የምንሰጠው አንዱ ብቻ ላይ የሚመጡ ግን ተማሪዎች በአንዱ በአብዛኛው ሁለቱ ሶስቱ ላይ ይሄቱ ናቸው። ወይስራቸው ላይ ርድ ፋክቶርላቸዋል ትምህርት አለምነች ፋክቶርላቸው ነው የሚመጡት ግን ሌሎቹ ላይ ስለጎደለ ነው የሚመጡ ግን ስለዚህ እነይህ ቤንዱ አብረው ሲያድጉ ያ ሰው ሙሉ ሁለንተናው እያደገ ነው ማለት ነው። ያ ደግሞ ስኬታማ እንግዲህ ስድጓል ማለት ነው።

ብለን ከራሳችን ጋር ውስጣችን የሚመላለሰውን ስሜት ስናዳምጥበት ሀሳቦች የምናይበት ጊዜ ቢኖረን በጣም ልቅ ልመምር ነው፣ በጣም ያግዛል። ሌላ ራሽ ልመምር በጣም ያግዛል። በጣም ሰውነታችን በሲስተማችንን ስነማብረድ

እየተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በዋትሳፕ የስልክ መስመራችን 2022513505 ከፊት ለፊት የመደመር ምልክትና አንድን በማስቀደም መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ወደ ተከታዩ መሰናዷችን ነው የምናልፈው። በሚሰሯቸው ተግባራት አማካኝነት በበርካቶች ህይወት ላይ በጎ አሻራ እየተው የሚገኙ ኢትዮጵያውያንን የሚያበረታታ ሽልማት ከሰሞኑ ተካሂዷል። ጣፋጭ ህይወት የተሰኘው ሽልማት ማህበራዊ ሚዲያዎችን ለበጎ የሚያውሉ ወጣቶችን ጨምሮ በስድስት ዘርፎች ሽልማት አበርክቷል። ስለ ሽልማቱ አላማና ፋይዳ ለማወቅ ሀብታሙ ስዩም የስነ ስርአቱን አዘጋጅ አንተነህ ተስፋዬን በስልክ መስመር አግኝቶ አናግሮታል። እሱን ተከታትለን እንመልሳለን። እጅግ አድርጌ አመሰግናለሁ። አንተነህ ተስፋ እባላለሁ። በጣፋጭ ህይወት ሽልማት ዋና አዘጋጅ ነኝ። የጣፋጭ ህይወት ሽልማት ዋናው አላማው እንግዲህ በጎ መልካም፣ ደግ የሰሩ ሰዎችን በማመስገን ሌሎች በጎና ደግ ሰሪ ሰዎችን ማብዛት ነው። ዋና አላማ አድርገን የተነሳ ነው። ህይወት ጣፋጭ እንዲሆን ምስጋና ያስፈልጋል። ለህይወት ማጣፈጫ ቅመም ከሆኑ ነገሮች ውስጥ አንዱ ምስጋና ነው ብለን እናስባለን። ለዛም ምክንያት በማድረግ ግንቦት ሰላሳን በጎ ደግ ሰሪ ሰዎችን በተለይ ወደ ከፍ ባለ እውቅናም ላይ በሌሉትን በጎ እየሰሩ ያሉ ሰዎችን በደንብ ማመስገን የሚል ረጅም ጊዜ እቅድ ይዘንበት ነው እየተንቀሳቀስን ያለ ነው። ዘንድሮ ምን ያክል ሰዎችን ሸለማችሁ? በምን በምን ዘርፍስ ነው የሸለማችሁ የሚለውን ጠቅላላ አድርገስ ንገረን። እሺ፣ ስድስት ዘርፎች ናቸው በዚህኛው አመት ላይ። አንደኛው የስራ ፈጠራ ላይ ነው፣ ህይወት ክህሎት ስልጠና ላይ ስልጠና ላይ፣ በሶስተኛ ደረጃ በበጎ አድራጎት፣ በአራተኛ ደግሞ ዝናን ለመልካምነት በሚል፣ አምስተኛ ላይ ደግሞ ሚዲያውን ለስነ ልቦና ግንባታ የሚል፣ በስድስተኛ ላይ ማህበራዊ ሚዲያውን ለበጎ ተግባር የተጠቀሙ ሰዎችን ነው ያመሰገን። ነው እንግዲህ ማህበራዊ ሚዲያው በተለይ በተለይ በአሁኑ ሰዓት ላይ ለበርካታ ወጣቶች ጥሩ የስራ እድል ፈጥሯል። እንዲሁ ደግሞ ለብዙ መጨነቃችን ምክንያት እየሆነ ነው ማህበራዊ ሚዲያው። ስለዚህ ይህንን ግን ለበጎነት የተጠቀሙ ሰዎችን ፍቅር ያካፈሉ ያላቸውን ጊዜ፣ እውቀት፣ ገንዘብ ያጋሩትን እንዲሁ እያመሰገንን በተለይ ማህበራዊ ሚዲያው ላይ ያለውን አስጨናቂ ድባብ በቻልነው አቅም እንግዲህ ወደ በጎ ወደ መልካም እንዲቀየር ምክንያት በማድረግ በስድስት ዘርፎች እንዲሁ በአጠቃላይ ምስጋናና እውቅና ሰጥተናል። ተጨማሪ አንድ በዚህኛው አመት ላይ ያካተት ነው የጣፋጭ ይወት ልዩ ተሸላሚ በሚል እሱንም አካተል የሶስተኛው ዙር አካሂደናል በትናንትናው ምሽት። እንግዲህ አንተ በጠቀስካቸው ዘርፎች ውስጥ ሰዎችን ለማወዳደር ትንሽ ፈታኝ ይመስላል። በርካታ እጩዎች እንደሚመጡላችሁ፣ በርካታ ጥቆማዎች እንደሚመጡላችሁ ጠረጥራለሁ። መመዘኛችሁ ምንድን ነው? አንዱ ከዚህኛው ይሻላል ብላችሁ የመጨረሻ አሸናፊውን ለመምረጥ መመዘኛዎቻችሁ ምንድን ናቸው የሚለውን እስቲ ንገረን። እንግዲህ ዋናው ምናልባት ያው እንደ መረጃ ያህል ከጠቀመ ጣፋጭ ሕይወት የሚል የሬዲዮ ፕሮግራም አለን በኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ የሚደመጥ አምስት አመት ሞልቶናል። አሁን የጣፋጭ ሕይወት ሽልማት ሶስተኛው ነው የደረሰው፣ ልክ የሬዲዮ ፕሮግራማችን ሶስተኛ አመት ላይ እንደው እኛ ጋር መጥተው ስቱዲዮ የነበሩ እንግዳ የነበሩ ሰዎችን እስኪ ብናመሰግን ብለን ነበር። የመጀመሪያውን የጀመር ነው የስቱዲዮ እንግዳ መሆን ነበር የመጀመሪያው መስፈርት የነበረን፣ በመጀመሪያው ሂደት ላይ ሁለተኛው ላይ አይደለም ከኛ ብቻ ሳይሆን ለምን የእናንተን እንግዳ ብቻ ታመሰግናላችሁ ተባልን። ሰ ከኛም ዘርፍ ወጣን። አሁን ሶስተኛው ላይ ስንደርስ ደግሞ በተለይ በተለይ ሙሉ በነዚህ ዘርፎች ላይ ሙሉ ያዘጋጅ ቲም አለ፣ የጣፋጭ ህይወት የኮሚቴ አለ። ለስድስት ወራት ያህል የህይወት ጉዟቸውን የሰሯቸውን ስራዎች በኛ ሚዛን መመዘኛዎች አሉን። ከየት ተነሱ የት ደረሱ ምን አሳኩ ከጣፋጭ ህይወት ቀለም ከጣፋጭ ህይወት ሚዛን አንጻር እንግዲህ መዝነን ነው። እኛው አዘጋጅ ኮሚቴዎቹ ነን የምንወስነው። የምንወስነው ግን አምስቱን ዘርፎች ብቻ ነው። አንዱን ክፍትን ያደረግ ነው። በተለይ ማህበራዊ ሚዲያውን ለመልካምነት የተጠቀሙትን ከግንቦት አንድ ጀምሮ እስከ ግንቦት አስር ድረስ በተከታታይ አስር ቀናት ድምፅ ስጡ። የእርሶ ማህበራዊ ሚዲያውን ለመልካምነት የተጠቀመው ሰው ማን ነው? ማን ይመስገንላችሁ እያልን ክፍት አድርገን ድምፅ ሰጠን ድምፅ እንዲሰጡ ተመልካቾች፣ አድማጮች እንዲሁ ተከታዮቻቸውን እድል በመስጠት እነዚህን ማህበራዊ ሚዲያ ላይ ያሉትን ተመልካቾች እንዲሳተፉበት በከፍተኛ ተከታይ ባላቸው ፔጆች ላይ በእኛም በሬዲዮ ፕሮግራም፣ በቲቪዎች፣ በትልልቅ ሚዲያዎች ላይ እንዲሁ ድምፅ እንዲሰጡ አድርገን በዛ ሚዛን መሰረት ነው የማህበራዊ ሚዲያውን የእውቅና የሰጠ ነው። ሌሎቹን አምስቱን ዘርፎች በዚሁ በአዘጋጅ ቲሙ ነው የተወሰነው። የጣፋጭ ይወት የስታንዳርዶች አሉ። ያን ስታንዳርድ አሟልተዋል ብለን ያመንባቸውን ነው የሸለም ነው። እንደው ከመለየታችን በፊት እንደሚታወቀው ኢትዮጵያ ውስጥ የተለያዩ አሉታዊ የሆኑ ክስተቶች ይደራረባሉ። ማህበራዊ መገናኛዎች ላይም ያለው ሽኩቻና ያለው አሉታዊ ነገር ይታወቃል። እንደዚህ ያሉ ሽልማቶች ምን እርባና ይኖራችኋል ብለ ታስባለህ? ነገሮችን በመለወጥ ሂደት ውስጥ እኛ እንግዲህ ስንጀምረው ዋና አላማችን። በቻለው አቅም ፖዚቲቭ ኢነርጂ ብዙ ከምናማረር ይልቅ ብዙ የምናመሰግናቸውም ሰዎች አሉ። በዚህ ዘመን ላይ ጨለማውም አለ፣ ብርሃኑም አለ፣ እሳቱም አለ፣ ውሃውም አለ። አሁን ባለንበት ሀገር ጭንቅ ባላት በብዙ መከራ ውስጥ በብዙ ፈተና ውስጥ ባለንበትም ሰዓት እኛ ግን እንዲህ አይነትም ሰዎች አሉ ብለን እነዚህን ሰዎች በማሳየት ይበልጥ የተስፋውን ብርሃን መለኮስ ነው የምንፈልገው። ምናልባት የትናንትና ምሽቱ አንድ ማሳያ ነው ብለን እናስባለን። ደስ ያለን የተሸለሙት ተሸላሚዎች ዛሬ ፖስት እየተደረገ ነበር። በርካታ ፔጆች ላይ በአንድ ፔጅ ላይ ከአምስት ሺህ በላይ ላይክ ያለው ከአምስት ሺህ በላይ ኮሜንት የተሰጠባቸው ይገባሃል፣ ጥሩ ለአንተማ፣ ተገቢ ነው የሚሉ በተለይ ፎሎ የሚያደንቋቸውን ሰዎች ሲጽፉላቸው ነበር። እኛ የምናየው እንግዲህ ያ ሰው ይገባሃል ሲል ስለዛ ሰው ታሪክ ደስ ይሰኝበታል ማለት ነው። ከዛ ሰው ልብ ውስጥ የምትፈነጥቋ ደስታ፣ ይቺ ጥሩ ስሜት ለእኛ ትልቅ ስኬት ናት። ቀስ እያለ ያ ሰው ደግሞ በጎ እንዲያደርግ ያን መንገድ እንዲከተል እንዲህ አይነት ነገሮችን እንዲያበረታታ ራሱን እንዲሳተፍ ያስገድደዋል ብለን እናስባለን። እንግዲህ ቀስ እያልን ወደፊት የምናጭደው አሁን ግን ጥሩን ዘር የተስፋውን ዘር እየዘራን ነው። ጨለማው ብቻ ሳይሆን ብርሃኑም አለ። እንደኛ አይነት እዛ አዳራሽ ውስጥ የነበሩ በጎ ሰሪዎች፣ ትልልቅ ስራን እየከወኑ ያሉ ጀግኖችም አሉ። ስለዚህ በቻለው አቅም ይሄኛውን ቀለም በማሳየት ሰዎች የጣፈጠ ህይወት እንዲሰሩ ቢያመሰግኑ እኛ ጉዟችን ሩቅ ነው። የምስጋና ቀን እስኪሆን ድረስ ነው እንግዲህ የሶሻል ሚዲያውን ብቻ ሳይሆን ዋናው ሚዲያም ላይ ተጽዕኖ በመፍጠር ኢትዮጵያችን ሀገራችንን ይበልጥ ወደ ተሻለ የህይወት ጉዞ ላይ የሚኖሩ የሚመሰጋገኑ፣ የሚከባበሩ፣ የሚዋደዱ ለወደፊት ብዙ አዳዲስ ሀሳቦች አሉን፣ እንደምናሳካውም ተስፋ እናረጋለን። እጅግ በጣም አመሰግናለሁ። አንተነህ ተስፋዬ ጣፋጭ ህይወት ስለተሰኘው በአዎንታዊ መንገድ የሰዎችን ህይወት እየለወጡ ላሉ ግለሰቦች ሽልማት ስለሚሰጠው ስለሚያከብረው የሽልማት ሁኔታ ስለነገርከን በእጅጉ አመስጋኝ ነኝ። መልካም ነገር ሁሉ ይግጠማችሁ። በጣም አመሰግናለሁ። እሽ፣ እኛም እጅግ አድርገን እናመሰግናለን። ከአሜሪካ ድምፅ የሚተላለፈውን የቅዳሜ ምሽት መሰናዷችንን ነው እየተከታተላችሁት ያላችሁት። በተከታዩ ዘገባ ደግሞ ከኢትዮጵያ ወጣ ብለን ወደ ምስራቅ አፍሪካዊቷ ሀገር ወደ ኬንያ እናቀናለን። እንደ አብዛኞቹ ጋዜጠኞች የኬንያ ጋዜጠኞችም እየጨመረ በመጣው ሐሰተኛ መረጃ ምክንያት ሙያቸው ተአማኝነት እንዳያገኝ ስጋት ደቅኗል። ስራቸውን በመስራታቸው ብቻም የሁከት ኢላማ ሆነዋል። ተከታዩ የአሜሪካ ድምጽ ዘጋቢ ሳይዳ ስዋሌ ከናይሮቢ የላከችው ዘገባ ነው። ደረጀ ደስታ ያቀርበዋል። የኤንቲቪ የቪዲዮ ጋዜጠኛ የሆነው ኤሪክ አሲንታ ባለፈው መጋቢት ክስተቱን ለመዘገብ የተገኘበትን የተቃውሞ ምስሎች ስልኩ ላይ በመመልከት ላይ ነው። በተቃዋሚው መሪ ራይላ ኦዲንጋ በተጠራው ተቃውሞ ሰልፈኞች እየጨመረ የመጣውን የኑሮ ውድነት ተቃውመዋል። በሰላም የተጀመረው ሰልፍ ወዲያውኑ ወደ ብጥብጥ ተቀይሯል። ኤሪክ ኤሲንታ እለቱን ያስታውሳል። አስለቃሽ ጭሱ በእርግጥ የተወረወረው በእኛ ላይ ነበረ። በወቅቱ እያሳለን ነበር፣ እንዲህ ከፍቶ ስለማያውቅ የካሜራ ባለሙያ ባልደረቦቼን እባካችሁ ከዚህ እንሂድ እያልኳቸው ነበር። ጋዜጠኞች ፖሊስ እነሱ ወዳሉበት አቅጣጫ እየተጠጋ የአስለቃሽ ጋዙን በተኩስ መልክ ሲረጭ መቅጃዎቻቸውን በመኪና ላይ አስተካክለው ጋዙ የሚያርፍበትን ትክክለኛ ቦታ አነጣጥረው ለማግኘት እየሞከሩ ነው። turn this side to pick my camera because it was hanging. ዞር ብዬ ሊወድቅ የነበረውን ካሜራ ሊ ስል የተተኮሰ አስለቃሽ ጭስ መታኝ። ከዚያ በኋላ ምን እንደተፈጠረ አላውቅም። ለጋዜጠኞች እውቅና የሚሰጠውና የፕሬስ ነፃነት የሚከታተለው ብሔራዊ የሚዲያ ካውንስል የራሱንና የሌሎችንም ጨምሮ ጉዳዩን እየተከታተለው መሆኑን ይገልጻል። የኬንያ ሚዲያ ካውንስል ዋና ስራ አስፈጻሚ ዴቭ ኦሞዮ ይህን ያብራራሉ። ለፖሊስ ዋና መርማሪው ጽፈናል፣ ጉዳዩን ሰነድን አስገብተናል። አንድ በአንድ እየተከታተል ነው። የኬንያ ፖሊስ ዋና ተቆጣጣሪ ከተቃውሞ በኋላ ይቅርታ ጠይቀው ማንኛውም ብልሹ አሰራር እንደሚስተካከል ተናግረዋል። የሚዲያ ካውንስል ጋዜጠኞች ለዘገባቸው የሚመጥኑ ለምሳሌ በቅርቡ ከዓለም ፍጻሜ አምልኮ ጋር በተያያዘ አጽማቸው ከተቀበረበት የጅምላ መቃብር የተገኘውን በርካታ አስክሬኖች ጉዳይ የመሳሰሉ ሁነቶችን እየተከታተሉ መዘገብ የሚያስችላቸውን እድል የሚያገኙበት መንገድ ለማረጋገጥ እየሰራ መሆኑን ይገልጻል። ባለስልጣናት ግን ለጋዜጠኞች ክፍት እንዳይደረግ ሞክረዋል፣ ሲሉም ኦሞዮ ይናገራሉ። እንዲህ አይነቱ አሰራር ተቀባይነት እንደሌለው ለመንግስት አስታውቂያለሁ። ችግራቸው ይገባኛል። ነገር ግን የሚዲያ ማዕከል አቋቁመው ተከታታይ መግለጫ መስጠት አለባቸው። ለሚዲያው በሩን ክፍት የማታደርግ ከሆነ የአሉባልታው በር ወለል ብለው ይከፈታል። አሉባልታ ደግሞ አገር ሊያጠፋ ይችላል። ሰዎች ወሬን የማጣራት ልምድ የላቸውም። የኬንያ መንግስት ቃል አቀባይ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ከአጋካን ዩኒቨርሲቲ የሚዲያ ክፍለ ትምህርት ተቋም ናንሲ ቡከር ኬንያ በዓለም በተስፋፋው የሐሰትና የተሳሳቱ መረጃዎች ሰለባ ሆናለች ይላሉ። አሰተኛ ወሬ በርክቷል። በኮሮና ወረርሽኝ ወቅት ብሶበት ነበር። የዛን ጊዜውን ተጽዕኖ አሁን ድረስ እያየን ነው። ተቃውሞን ለመዘገብ ሲሄድ በደረሰበት ጉዳት ለቆሰለው ኢሲንታ አብሮት የቀረው ጠባሳ የኬንያ ጋዜጠኞች በየዕለቱ ምን ያህል አደጋዎችን እንደሚጋፈጡ የሚያስታውስ ነው። የቅዳሜ መሰናዷችን ይቀጥላል። ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ ይመራናል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በተከታታይ ለሶስተኛ ጊዜ የሪፐብሊካን ፓርቲውን እጩነት እንዳይቆናጠጡ ለመከላከል በዚህ ሳምንት በርካታ እጩዎች ፉክክሩን ተቀላቅለዋል። ከአዲሶቹ ተፎካካሪዎች መካከልም የትራምፕ ታማኝ ምክትል ፕሬዚዳንታቸው የነበሩት ማይክ ፔንስ አንዱ ናቸው። የአሜሪካ ድምጹ የብሔራዊ ጉዳዮች ዘጋቢ ስቲቭ ኸርማን ከዋይት ሀውስ ቤተ መንግስት ባጠናቀረው ዘገባ፣ ከአሁን ቀደም ይህን ለማድረግ ሲያመነቱ የከረሙት ፔንስ በቀድሞ አለቃቸው ባህሪ ላይ ጠንካራ ትችት ሰንዝረዋል ይለናል። ቆንጂ ታየ ዝርዝሩን ታቀርበዋለች የቀድሞ ምክትል ፕሬዚደንት ማይክ ፔንስ ትናንት ስልሳ አራተኛ የልደት በዓላቸውን አክብረዋል በዚሁ ዕለት ነው ለአራት ዓመታት በምክትልነት ባገለገሏቸው ባለቃቸው ላይ በቀጥታ ያነጣጠረ ትችት የሰነዘሩት እንደ ኒህ እምነት ራሱን ከህገ መንግስቱ በላይ አድርጎ የሚያይ ማንኛውም ሰው ፈጽሞ ፕሬዚዳንት ሊሆን አይገባም ከሕገ መንግስቱ በላይ ካላደረጋችሁ ብሎ የሚጠይቅ ሰው በፍጹም እንደገና የዩናይት ስቴትስ ፕሬዚዳንት መሆን የለበትም። እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም ጥር 6 ቀን በወቅቱ ምክትል ፕሬዚደንት የነበሩት ፔንስ ጆ ባይደን በፕሬዝደንታዊ ምርጫው ማሸነፋቸውን የሚያጸድቀውን ምክር ቤታዊ ሂደት ለማደናቀፍ ፈቃደኛ ሆነው አለመገኘታቸውን ተከትሎ የዶናልድ ትራምፕ ደጋፊዎች ማይክ ፔንስ ይሰቀል፣ ማይክ ፔንስ ይሰቀል የሚል መፈክር እያሰሙ ምክር ቤቱን መውረራቸው የሚታወስ ነው። ዶናልድ ጄ ትራምፕ ኦፍ ዘ ስቴት ኦፍ ፍሎሪዳ ማይክ ፔንስ ሪፐብሊካን ፓርቲያቸው በታሪኩ የሚታወቅባቸውን የኢኮኖሚና የውጭ ፖሊሲዎች የሚከተሉ ሰው ናቸው። የፓርቲያቸው ዋና መሰረት በሆነው የወንጌላዊ ክርስትና የነጮቹ ዘርፍ ቤተ ክርስቲያን ምእመን የሆኑት ፔንስ ከፓርቲያቸው እጩ ተፎካካሪዎች ሁሉ ጽንስ ማቋረጥን በመሳሰሉ ማህበራዊ ጉዳዮች ከሁሉም ይበልጥ ወግ አጥባቂነታቸውን ለማሳየት ተነስተዋል። በዩናይትድ ስቴትስ በጸረ ጽንስ ማቋረጥ አቋሙ ከምንጊዜውም ጠንካራ የሆነውን አስተዳደር ከመሩ በኋላ ዶናልድ ትራምፕና ሌሎቹም በዚህ ምርጫ ተፎካካሪዎች ከዚያ ወደ ኋላ በማፈግፈግ ላይ ናቸው። ታዲያ ፔንስ እነዚሁን ሁሉ መስፈርቶች አሟልተው ስለምን በሪፐብሊካን መራጮች አስተያየት ላይ ዝቅተኛ ድጋፍ ተቸሩ? ትራምፕን በቅርበት እየተፎካከሯቸው ባሉት በፍሎሪዳ ዋ ገረገዢ በሮን ደ ሳንቴስ በመራጭ ድጋፍ በጣም መበለጣቸውስ በምን ምክንያት ነው? የጆርጅ ሜሰን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ጀረሚ ሜየር በሰጡት አስተያየት እንዲህ ብለዋል። ቫይስ ፕሬዚደንሲ ሃዝ ዲሚኒሽድ ሂም ኢቨን ሞር ዳን ኢት ዲሚኒሽስ ሞስት ቫይስ ፕሬዚደንትስ። የምክትል ፕሬዚዳንትነት ዘመናቸው ጎድቷቸዋል፤ እንዲያውም ከብዙዎቹ ምክትል ፕሬዚዳንቶች ይበልጥ ነው የጎዳቸው። ምክንያቱም ትራምፕ በአገልጋይ ሎሌ ደረጃ ታማኝነትን የሚጠይቁ ስለነበሩ ነው። በዩናይትድ ስቴትስ ታሪክ በምክትል ፕሬዚደንትነት አገልግለው ከተሰናበቱ በኋላ በፕሬዚደንትነት ተመርጠው ወደ ዋይት ሃውስ ለመመለስ የበቁ ሁለት ብቻ ናቸው። እንደ አውሮፓውያን አቆጣጠር በ1968 ዓ.ም ሪቻርድ ኒክሰን፣ ሁለተኛው ደግሞ ከሶስት ዓመታት በፊት ዶናልድ ትራምፕን አሸንፈው ከምክትላቸው ከማይክ ፔንስ ጋር White House and Asla the Joe Biden Nacho. and the George Mason University professor Jeremy Mayer as the Trump bohala Republican Party talagudwal. Trump has transformed the party. You see the people that want to replace Trump. Trump party un የትራምፕን ቦታ ለመውሰድ የሚፈልጉትን ሮን ዲሳንቲስን የመሳሰሉ ማንም አይቆረቆርልንም የሚል የሕዝብ ብሶትን በማንገብ ደጋፊ ለማግኘት እየተንቀሳቀሱ ናቸው። ወደ ለዘብተኞችና ወግ አጥባቂዎች ርዕዮተ ዓለማዊ ግጭትም ውስጥ እየገቡ ናቸው። ማይክ ፔንስም ከፖሊሲዎች አኳያ ሊከራከሩበት ይችላሉ። እርሳቸው የማይችሉት ወይም እስካሁን ያላደረጉት ነገር የሕዝብ ብሶትን ማጫጫሁን ነው። በአሁኑ ካየን ደግሞ ሪፐብሊካን ፓርቲው የሚፈልገው ይህንን ነው። ለማንኛውም የቀጣዩ የሪፐብሊካን ፓርቲው እጩ መረጣ ውጤት ምንም ይሁን ምን ማይክ ፔንስ ታሪክ አስመዝግበዋል። በአንድ ወቅት አብረዋቸው ተወዳድረው በኋላም ምክትላቸው ሆነው ያገለገሏቸውን ፕሬዚደንት በመፎካከር የመጀመሪያ ምክትል ፕሬዚደንት ሆነዋልና። ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ከሰኞ እስከ እሁድ የሚተላለፉ ዝግጅቶቻችንን ከሬዲዮ እንዲሁም ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። በፌስቡክ አት ቪኦኤ አምሀሪክ እንዲሁም በትዊተር ሀሽታግ ቪኦኤ አምሀሪክ ላይ እንገኛለን። ተከተሉን አስተያየቶቻችሁን አጋሩን። የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቀኝ ነው። ወደ እርሱ ላሳልፋችሁ። ጤና ይስጥልኝ። እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲህ ሁሌ ነኝ። ቱፓክ ሻኩር ሆሊዉድ ዎክ ኦፍ ፌም ላይ ባለፈው ረቡዕ ኮከብ አገኝቷል። ሆሊዉድ ዎክ ኦፍ ፌም በሆሊዉድ ሆሊዉድ ቡልቫርድ በተሰኘው አውራ ጎዳና እና ቫይን ስትሪት በተሰኘው ሌላው መንገድ ላይ ከመዝናኛው ኢንዱስትሪ ለሚመረጡ የጥበብ ሰዎች ባለአምስት ጫፍ ኮኮብ በቋሚነት መሬት ላይ የሚነጠፍበት ስነ ስርዓት ነው። እስካሁን ከ2700 በላይ ኮኮቦች ተነጥፈዋል። እንደ አውሮፓውያን አቆጣጠር በ1996 ህይወቱ ያለፈውን ቱፓክ በመወከል የተገኘችው ታላቅ እህቱ ሰኪዋ ሻኩር ኮከቡን በወንድማዋ ስም ተቀብላለች። ይህን ኮከብ ማግኘት የቱፓክ የልጅነት ህልም እንደነበር እያለቀሰች ተናግራለች። እኛም የዛሬ ምሽት የሙዚቃ ቃናን በቱፓክ እንከፍታለን። ከዚህ በፊት ሰምተነዋል ብንደግመውም አይሰለቸንም። ዲር ማማ ውዷ እናቴ ከቱፓክ ሻኩር ድንቅ ዜማዎች አንዱ ነው። ቱፓክ በልጅነቱ ድሃ እንደነበር የእናቱን በአደንዛዥ እጽ ሱስን መያዝ ይተርካል። ለእናቱ ያለው ፍቅርና አክብሮት በ17 ዓመቱ ከቤት መባረርን ጨምሮ ያሉትን መጥፎ ትዝታዎቹን እንደሚሸርለት ያወራል። ዴር ማማ So back at the time, I never thought I'd see a face Ain't a woman alive that could take my mama's place Suspended from school, scared to go home I was a fool with the big boys, breaking all the rules Shed tears with my baby sister Over the years, we was poorer than other little kids And even though we had different daddies The same drama when things went wrong, we blamed mama I reminisce on the stress I caused It was hell, hugging on my mama from a jail cell Elementary, hey, I see the penitentiary one day, running from the police. That's right, mama, catch me, put a whoopin' to my backside. And even as a crack fiend, mama, you always was the black queen, mama. I finally understand, For a woman, it ain't easy trying to raise a man. You always was committed, a poor single mother on welfare. Tell me how you did it. There's no way I can pay it back. But the plan is to show you that I understand You all appreciate it Baby, you know that love is me. Dear mama Baby, no one you all appreciate it you know love is... Now ain't nobody tell us it was fair No love for my daddy cause the coward wasn't there He passed away and I didn't cry because my anger wouldn't let me feel for a stranger. They say I'm wrong and I'm marvelous. But all along, I was looking for a father, he was gone. I hung around with the thugs, and even though they sold drugs, they showed a young brother love. I moved out and started really hanging. I needed money on my own, so I started slanging. I ain't guilty, because even though I sell rocks, it feels good putting money in your mailbox. I love paying rent and the rents too. I hope you got the domination. Sent to you. Cause when I was low, you was there for me. You never left me alone because you cared for me. And I can see you coming home after work late. You're in the kitchen trying to fix us a hot plate. You're just working with the scraps you was given. And mama made miracles every Thanksgiving. But now the road got rough, you're alone. You're trying to raise two bad kids on your own. And there's no way I can pay you back. But my plan is to show you that I understand. I appreciate it. የቱፓክን ዲር ማማ ቢር ማማ ወዷ እናቴን ነበር ያደመጥነው። ዘፈኑ ከባህልም ከታሪክም ከኪነ ጥበብም ውበቱ አንጻር የአሜሪካውያንን ሕይወት የሚያንጸባርቅ ነው በሚል የአሜሪካው ትልቁ ቤተ መጻሕፍት ላይብራሪ ኦፍ ኮንግረስ በእንደ አውሮፓን አቆጣጠር 2009 በብሔራዊ የቅጂ መዝገብ ውስጥ በሚሰፍር አድርጓል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ ማመሸው እንግዲ ወሌ ነኝ። ባለፈው ሳምንት ያስቻለው ፈጠነ አርዲን ካሲናው ጎጃ ምን አድምጠን ነበር? ዛሬ ደግሞ እናቷ ጎንደር የተሰኘውን ድንቅ ዜማውን ብንሰማስ። ድምፃዊው አስቻለ ፈጠነ አርዲ ነው። የሙዚቃ ቅንብር እስራኤል መስፍን፣ ግጥም አስቻለው ፈጠነ አርዲ። እናቷ ጎንደር

ሻሎ ፈጠነ አርዲ እናቷ ጎንደርንና ካሲናው ጎጃምን አስደምጦናል። ወሎ ሸዋ እያለ እንደሚቀጥል እንጠብቃለን። የሙዚቃ ጋና ይቀጥላል። አስተናጋጃችሁ እንግደወል ነኝ። Gives you the eye and let him hold you tight. You can smile, every smile for the man. Hell your head. በፈረንጆቹ ዓለም ሴቭ ደ ላስት ዳንስ ፎር ሚ በሚለው በዚህ ሙዚቃ ያልደነሰ ሙሽራና ሙሽሬትን ማግኘት ከባድ ነው። የግጥሙ ጸሐፊ ግን በሰርጉ ቀን ለመደነስ ሳይታደል ቀርቷል። ዶክ ፖመስ የተባለው የዚህ ዘፈን ግጥም ጸሐፊ በልጅነቱ ፖሊዮ ስለያዘው ዊልቼር ላይ ተቀምጦ ሕይወቱን ለመግፋት ተገዷል። እንደ አካል ጉዳተኝነቱ ሳይሆን ታዲያ አንድ ቀን አንዲት መልከ መልካምን ለትዳር እንደሚያገኝ ተስፋ ያደርግ ነበር። ተሳካለትም። በሰርጉ ቀን ወንድሙ ጓደኞቹና ሌሎቹም የቤተሰብ አባላት ከሙሽሪት ጋር ሲደንሱ ዌልቼሩ ላይ እንዲተቀመጠ ሲመለከት ግጥሙን ጻፈ የመጨረሻውን ዳንስ ከኔጋነሽ መጨረሻ ወደ ቤት የምትሄጂው ከኔ ጋር ነው እና ሲል ዘፈኑ መጀመሪያ የተቀነቀነው በድሪፍተርስ በተሰኘው የሙዚቃ ቡድን ቤንኪንግ በተባለ ዘፋኝ መሪነት ከ60 ዓመታት በፊት ሲሆን ከዛ ወዲህ ሌሎች በርካታ ዘፋኞች ተጫውተውታል። የምጋብዛችሁ ብሩስ ስፕሪንግስቲን ከዘጠኝ ዓመታት በፊት አልባኒ ኒው ጀርሲ ውስጥ መድረክ ላይ የተጫወተው ነው። የእናቶች ቀንም ስለነበር በታዳሙ የነበረች ልጅ ከእናቷ ጋር እንዲደንስ በመጠየቋ ምኞቷ ተፈጽሟል። Gives you the eye and let him hold you tight. You can smile, every smile for the man. Hail well, your head. በመከታተል ላይ ያላችሁት የሙዚቃ ቃናን ነው የማስተናግዳችሁ፣ እንግዲህ ወልዴ ነኝ። በአንቺ ጉዳይ ልብ አልፈራው የሚለው ደግሞ ወጣቱ ድምፃዊ ታምንኬ ታሙ ነው። ውጤታሙን እናመሰግናለን። የሙዚቃ ቀና ይቀጥላል። አስተናጋጃችሁ እንግዲህ ወልዴ ነኝ። ሳትስፋክሽን ወይም ካንት ጌት ኖ ሳትስፋክሽን የተሰኘው ይህ ዘፈን ዝነኛው የሮክ ኤንድ ሮል ባንድ የሆነው ሮሊንግ ስቶንስ መለያ ነው። የዘፈኑ ታሪክ እንዲህ ነው። በአውሮፓውያን አቆጣጠር 1965 ባንዱ የሙዚቃ ኮንሰርት ለማሳየት ወደ አሜሪካ ፍሎሪዳ ብቅ ይላል። የዘፈን ድግሱ ግን በፖሊስና በታዳሚው መካከል በተፈጠረ ትርምስ ይቋረጣል። የባንዱ አባሎችም ሹልክ ብለው ሆቴላቸው ገብቶ ይተኛሉ። ኪት ሪቻርድስ የተባለው የባንዱ አባል ሌሊት ከእንቅልፉ ነቅቶ መልሶ መተኛ ሲያዳግተው ጊታሩን አንስቶ በዘመኑ መቅረጫ በነበረው የካሴት ቴፕ ላይ ማንጎራጎር ይጀምራል። ሳይጨርስ ግን እንቅልፍ ይጥለዋል። የዘፈኑ ዋና አቀንቃኝ ሚክ ጃገር እና እንቅልፍ የጣለው ጊታር ተጫዋች በስተኋላ ግጥሙን ጨርሰው ዘፈኑ በወሩ ለመለቀቅ በቅቷል። ፕሮጀክት ጃገር ዘፈኑን አስመልክቶ በሰጠው ቃለ መጠይቅ በዓለም ላይ እየሆነ ባለው ነገር በተለይም በአሜሪካ ተስፋ መቁረጡን በሬዲዮ የሚሰማውም ሆነ በቴሌቪዥን የሚያየው የሸቀጥ ማስታወቂያ አገራታ እንደታከተው ለማመልከት የጻፈው እንደሆነ ተናግሯል። አንዳንድ ዘፈኖች በብዙ ይተረጉማሉና ሌሎች ሰዎች ደግሞ አንዳንድ ስንኞቹን በሌላ ይተረጉሙበታል። ፍቅር አዲስ ነቃ ጥበብ ነች ከሪቮሉሽን ባንድ ጋር፣ ዜማና ግጥሙ የአበበ ብርሃኔ ነው። አልገባኝም፣ ምን እያለች ነው? እናንተ ግን እንደገባችሁ ተስፋ አደርጋለሁ። በዚሁ ልሰናበታችሁ እንግዲህ። ወልዴ ነኝ። የሳምንት ሰው ይበለን። ሰላም የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ።